የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ሐሙስ ግንቦት 29 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀምረናል። ከቅርብ ጊዜ ወዲህ በባህር ዳር ከተማ ህገወጥ እንቅስቃሴዎች በመታየታቸው የከተማዋ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ ናቸው። ከፊታችን ለይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው። ሌባል ህገ ወጥ ስራ የሚሰሩ አንድ ሺህ ተወረዳ የሚመጡ ባጃጆች፣ ሌላ አንድ ሺህ ጨምረው እስከ አምስት ሺህ ደርሰዋል። እኛ ቤተክርስቲያን አካባቢ መጠው በቀን እየቀሙ ነው ያሉ። በዚህ ጉዳይ ላይ የተደረገውን ውይይት የያዘ ዘገባ ይዘን እንመለሳለን። በሌላ ዜና ደግሞ በነቀምቴ ትላንት ማታ አንድ ሆቴል ላይ በተወረወረ ቦምብ ሰባት ሰዎች መቁሰላቸው ታውቋል። ዝርዝራለን ኢትዮጵያ በቅርቡ የሀገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነፃነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነች አስታውቃለች። ይህም በተመለከተ የተሰናዳ ዝግጅት አለ። ሌሎች ለምሽቱ ያዝናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማ እና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የአፍሪካ ህብረት ሱዳንን በሲቪል የሚመራ መንግስት እስክታቋቁም ከማናቸውም እንቅስቃሴዎች አግጃታለሁ ሲላስታውቀ አስታውቀ። የህብረቱ የሰላምና የጸጥታ ምክር ቤት ሱዳንን ማገዱን ዛሬ ባወጣው መግለጫ አስታውቋል። የሱዳን ተቃውሞ መሪዎች ገዢው የሱዳን ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣ እንደራደር ብሎ ያቀረበላቸውን ጥሪ ውድቅ አድርገዋል። በዚህ ሳምንት ውስጥ ካርቱም ላይ ተቃዋሚ ሰልፈኞች የተገደሉበትና የቆሰሉበት እርምጃ ተወስዶ ሲያበቃ እንነጋገር ብሎ ጥሪ ከልብ የመጣ አይደለም ብለዋል። እማኞች እንደተናገሩት ጥቃቱን ያደረሱት የአጣዳፊ ድጋፍ ኃይሎች የተባለው ሚሊሻ አባላት ናቸው። የተቃዋሚው ጎራ ደጋፊዎች የሆኑ ሐኪሞች እንደገለጹት በተቃዋሚ ሰልፈኞች ላይ በደረሰው ጥቃት የተገደለው ሰው ብዛት ከትናንት ረብ ወዲህ ወደ አንድ መቶ ሁለት ከፍ ብሏል። የሱዳን የጤና ሚኒስቴር በወጣው መግለጫ ደግሞ የሞቱ ሰዎች ከአርባ ስድስት አይበልጡም ሲል ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ መሪዎችንና ተቃዋሚውን ኅብረት ስለ ሀገሪቱ የዲሞክራሲ ሽግግር ሊሸመግሉ ነገ አርብ ወደ ካርቱም እንደሚጓዙ ካርቱም ከሚገኘው የኢትዮጵያ ኤምባሲ ዲፕሎማሲያዊ ምንጭን ጠቅሶ ሮይተርስ ዘግበዋል። ጠቅላይ ሚኒስትር አብይ ለአንድ ቀን በሚያደርጉት የካርቱም ቆይታቸው ከሽግግሩ ወታደራዊ ምክር ቤትና ከተቃዋሚው የነፃነትና የለውጥ ኃይሎች አባላት ጋር ተገናኝተው እንደሚነጋገሩ ዲፕሎማሲያዊው ምንጩን ሮይተርስ ጠቅሰው አመልክተዋል። የዴንማርክ ጠቅላይ ሚኒስትር ላርክ ላክ ራስሙሰን በሀገሪቱ በተካሄደው ምርጫ ሶሻል ዲሞክራቶች አብዛኛውን የምክር ቤት መቀመጫ ማሸነፋቸውን ተከትሎ ስልጣናቸውን በፈቃዳቸው እንደሚለቁ ዛሬ አስታወቁ። የራስሙሰን ፓርቲ በምርጫው መቀመጫዎች አግኝተዋል። እሳቸውን የሁዳን ፓርቲ መንግስት ጋር የሆነው የዴንማርክ ሕዝቦች ፓርቲ ግን ከባድ ሽንፈት አግኝቶታል። ሶሻል ዲሞክራቶች 26 ከመቶውን ድምፅ አሸንፈው ፓርቲዎቹን በሙሉ መርተዋል። የምርጫው ውጤት የአርባ አንድ ዓመቷ ሜቲ ፍሬድሪክሰን ያቺን ሀገር እስካሁን በጠቅላይ ሚኒስተር ከመሯት ሁሉ በዕድሜዋ ወጣቷ ያደርጋቸዋል። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገርን ላቸዋለን። ጋቢና ቪ የምትከታተሉት ከ አሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አሁን ደግሞ ወደ ቀዳሚው ዘገባችን እናልፋለን። የከተማችንን ባለሀብቶች የሚያሸማቅቁ ኃይሎችን ሕግ ፊት በማቅረብ መንግስት ኃላፊነት ሊወስድ ይገባል ሲሉ የባህርዳር ከተማ ወጣቶች ጠየቁ። ከቅርብ ጊዜ ወዲህ በባህርዳር ከተማ ሕገወጥ እንቅስቃሴዎች በመታየታቸው የከተማዋ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ ናቸው። ይህንን ያዩ የባህርዳር ከተማ ወጣቶች የምክክር መድረክ አዘጋጅተው ነበር። በመድረኩ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ አመራሮችና የከተማዋ ባለሀብቶች ተገኝተዋል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ ልካልናለች። ከቅርብ ጊዜ ወዲህ የባህር ዳር ከተማ ሰላም ታሟል ይላሉ ነዋሪዎቿ። ከፊታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል። ህገ ወጥ ስራ የሚሰሩ አንድ ሺህ ተወረዳ የሚመጡ ባጃጆች ሌላ አንድ ሺህ ጨምረው እስከ አምስት ሺ ደርሰዋል። አኛ ቤተ ክርስቲያን አካባቢ መጥተው በቀን እየቀሙ ነው ያሉ። ከዚህ ባለፈ በአንዳንድ በከተማ ውስጥ ባሉ የንግድ ተቋማት ላይ ጥቃት መፈጸምና በማህበራዊ ሚዲያ ደግሞ የአንዳንድ ባለሀብቶችን ስም በመጥቀስ ማጥላላት እየተስተዋለ ነው። ይህ ደግሞ በቅርቡ መስመር ካልያዘ የከተማዋን ኢኮኖሚ በእጅጉ ይጎዳዋል ይላሉ የንግዱን ማህበረሰብ ወክለው የተገኙት። ከተማችን የኢንቨስትመንት መናኸሪያ እንዲሆን ነው ማድረግ ያለብን እንጂ ማንም ሰው ወደዚህ እንዳይመጣ ማድረግ እኔ ፌር ነው ብያ፣ አንድ ቀን የሚፈልገውን ሰው ማዘጋ ከቻለ በየተራ ያዘጋናል ማለት መንግስት መንግስት ሊሸት ይገባል። አለበለዚያ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም በአቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። ተጎድተናል፣ አላደግንም፣ ሀብት አላፈራንም እያለ ያለችው የምናጠፋ ከሆነ እኔ ሌላ ሰው መውቀስ ያለብን አይመስለኝም እራሳችን መውቀስ ያለበት ሚል ነገሩን ከምንጩ ማድረቅ አለብን ያሉ ጥቂት የባህር ዳር ከተማ ወጣቶች የከተማዋን ባለሀብቶች ከአመራሩ ጋር በማቀራረብ የሕግ የበላይነት እንዲከበር የውይይት መድረክ አዘጋጅተው ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በእርግጠኝነት መናገር የምፈልገው ነገር ቢኖር በባህር ዳር ከተማ ውስጥ እየተደረጉ ያሉ ነገሮች በሙሉ የባህር ዳር ወጣትን አይወክሉም። አሁንም ይሄንን ስማችንን የሚያጠፋውን የከተማዋን ገጽታ የሚያጠለሸውን ነገር ለማስወገድ አብረን እጅ ለእጅ ተያይዘን ከባለ ሀብቱ ጋር ከመንግስት ጋር ተያይዘን አብረን መስራት እንዳለብን በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። መጽሐፍ ቅዱስ እንደዚህ ነው የሚለው መንግስት ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት

ተዋካቱ ወደ ቀልባችን የኛ የኢትዮጵያውያን ባህሪ ይሄ አይደለም። ውይይቱን ያደመጡት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን ማህበራዊ ሚዲያ በአግባቡ ካልተጠቀሙበት የስርአት አልበኝነት መነሻ ነው የሚሆነው ብለዋል። ጠላ ለጨዋ ልጅ መጫወቻ፣ ለባለየ መማቻ ይላሉ። ሶሻል ሚዲያ እንደዛ ነው እየሆነ ያለው። በዚህ እንዳትበገሩ እንዳትሸበሩ። አሁን አሁን የገቢ ምንጭም እየሆነም ጭምር ነው ፖለቲካው እንዴት እንደሚያምሰው እያያችሁ ነው። የዋልጌ መጫወቻም እየሆነ ነው። መልካም አስተምህሮ የሚተላለፍበትን ያህል እንዲህ አይነት እኩይ ተግባራትም የሚተላለፍበት ነው። ጀግና ማለት ፊት ለፊት የሚሰማውን የሚናገር ነው። ተደብቆ በድብቅ ስም የሰው ስም የሚያጠፋ አይደለም። ለዚህ እንዳትሸበሩ፣ እንዳትጨነቁ ነው ልናሳስባችሁ የምንፈልገው። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ሕግን የማስከበር ስራው አሁን ተጀምሯል፣ በቀጣይም ተጠናክሮ ይቀጥላል ነው ያሉት። በፌዴራል ደረጃ የሕግ የበላይነትን ጠበቅ አርጎ ወደ ተግባር ለመለወጥ ከፍተኛ እንቅስቃሴ ላይ ነው። በአጭር ጊዜያት በብዙ ሺህ የሚቆጠሩ የብዙ ድሆችን ደም የሚታደጉ ወደ ፍትህ አደባባይ የሚያመጡ እንቅስቃሴዎች ተጀምረው በሺዎች የሚቆጠሩ ተጠርጣሪዎች ወደ ሕግ እንዲቀርቡ ሰፊ ስራ እየተሰራ ነው። በእርግጠኝነት የሚነግራቸው ከዚህ በላይ እንዲህ አይነት ነገር ሊፈቀድ ስለማይገባ ጠንከር ያለ የሕግ የበላይነት ማስከበር ስራ ውስጥ እየተገባ ነው። በቅርቡ በባህር ዳር ከተማ የክልሉ ፖሊስ ኮሚሽን ከከተማ አስተዳደሩ ፖሊስ መምሪያ ጋር በመቀናጀት ድንገተኛ ፍተሻ ያደርጋሉ። በዚህም ከሰማኒያ በላይ ህገ ወጥ ባጃጆችን ስለ ታማ ና የጦር መሳሪያዎችን ይዘው ሲንቀሳቀሱ በቁጥጥር ስር መዋሉን በክልሉ ፖሊስ ኮሚሽን ኢንፎርሜሽን እና ኮሚኒኬሽን ልማት መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ ይናገራሉ። ምንም አይነት ሰሌዳ የሌላቸው እና በተሰረቀ ሰሌዳ የሚንቀሳቀሱ ተገኝተዋል። የፊትና የኋላ ሰሌዳ የማይመሳሰል ለጥፈው ሲንቀሳቀሱ ተይዘዋል። ስምሪትና መርሃ ግብር የሌላቸውም እንደዚሁ በተመሳሳይ መንገድ ሲንቀሳቀሱ ተይዘዋል። ተሽከርካሪዎቹ ሲያዙ የጦር መሳሪያዎች አብረው የተዘበበት ሁኔታ አለ። ሽጉጥ፣ ክላሽ፣ እንዲሁም ገጀራዎች እና ጩቤዎች፣ ፌሮ ብረቶች የመሳሰሉ ነገሮች አብረው የተያዙበትና የተገኙበት ሁኔታ ነው ያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። በመተላለፍ ላይ የሚገኘው ከአሜሪካ ድምፅ ራዲዮ ነው። ወደ ቀጣዩ ዘገባ እንሻገር። በነቀምቴ ትናንት ማታ አንድ ሆቴል ላይ በተወረወረ ቦምብ ሰባት ሰዎች መቁሰላቸው ታወቀ። ጥቃቱን ተከትሎ በፍተሻ ላይ የነበረ የመንግስት ታጣቂ በመተኮስ ራት በልተው ከጓደኞቹ ጋር ወደ ማደሪያው ሲመለስ የነበረ አንድ የከተማዋን እግር ኳስ ቡድን ተጫዋች ገደለ ሲሉ የቡድኑ አሰልጣኝ ተናግረዋል። የሆቴሉ ስራ አስኪያጅ በፍንዳታው ሰዎች መቁሰላቸውን ገልጸው ብዙ ንብረትም መውደሙን ተናግረዋል። የከተማዋ ኮሚኒኬሽን ጽህፈት ቤት ኃላፊ ተወካይ በቦምብ ፍንዳታው ሰዎች መቁሰላቸውን አምነው የአድራጊው ማንነት ግን እንዳልታወቀ ገልጸዋል። ናኮር መልካ ዝርዝር አለሁ። የነቀምቴ ከተማ እግር ኳስ ቡድን አሰልጣኝ ቾምቤ ገብረ ሕይወት የመስመር ተጫዋቻቸው ወንደ ሰን ዮሐንስ ላይ ትናንት ማታ በግምት አንድ ሰዓት ተኩል ላይ ደረሰበት ያሉትን ጥቃት እንዲያስታውሳሉ። የት ናችሁ ምናምን ናንተ ተርፍ ተገባ ተላየኝ ዛ ሆቴል ማለት ተርፋል ምናምን አሉ። የቀሱ እንደሙሉ ማለት ነው። አሁ ተርፍ ያሉ አንድ ቦታ ሆኗል። በጣም አንድ ቦታ ሆን ያለ ነው። አራት ናቸው ወጠን እየተፈተሽን እየወጣን ነው አለኝ። አምስት ደቂቃ በኋላ ሩምታ ቶክስ። ከዛ በኋላ እንደገና ስልክ ከደወለ ወታደር ነኝ የና ዘንጋባን ነው እንደዚህ እንደዚህ እጁ ላይ ተመቷል ምናምን አለኝ። ከዛ እኔም ወደ ሆስፒታል ህክምና እየሄድኩ ነኝ አልኩት። ወንደሰን ዮሐንስ ነው አለኝ። በቃ ተረባረበን ወደ ሆስፒታል መጣ፣ ማቻ ምንም ማድረግ አልቻለም፣ ዶክተሮች ሊረባረቡ እንቢሉ። ምኑ ላይ ነው የተመታው? አልቻለም። ተከሻው ላይ ነው ጀርባው፣ ጎኑ ላይ ማለት ነው። በስንት ጥይት ነው የተመታው? በአንድ ጥይት ነው ጎኑ ላይ፣ በዚህ በጎኑ በጎኑ ገብቶ በኛ በሌላኛው ጎን ነው የወጣው እና በቃ በጣም ደምፈልሰው ምንም ለመዳን ለመዳን አልቻለም። ማን እንደመታው ይታወቃል? ሰንን ከ13 አመቱ ጀምሮ እንዳሰለጠኑት ይናገራሉ አሰልጣኝ ቾምቤ። አሰልጣኙ ፋክት በሚባል ሆቴል ራት እየበሉ እንደነበር ና በፍንዳታ ወቅት እርሳቸውም ላይ መጠነኛ ጉዳት እግራቸው ላይ መድረሱን ተናግረዋል። የወንደሰን ጓደኛ ቾቹ ሻውል አስከሬኑን ይዘው ሐዋሳ ወደሚገኝ ቤተሰቦቹ እየተጓዙ መሆኑን ተናግሯል። ጥቃቱ የተፈጸመበት ፋክት የተባለው ሆቴል ስራ አስኪያጅ አቶ ፈለቀ አለሙ ትናንት ማታ ስለተፈጠረው ነገር እንዲህ አብራርተዋል። ሞባይል ሞባይል ላይ ነው ነበሩ ከስተመሮችም ነበሩ፣ የተጎዱ ተናጋሪዎችም ነበሩ። ሞባይል ነው ሲበታተን ያየ ነው። ሞባይል ላይ ተገጥሙ ነው ይላሉ። ሞባይል የተወሰነ ሰዎች ቤት እቃ ምናምን ቤት እቃ ብዙ እቃ ወድመዋል። ሲፈነዳ ነው ያየ ነው። ስራ ሰዓት ነበር። ግርግር ነ ማ ተሰጠተው ማን ማን እንደፈጸመ ይታወቃል። የሚጠረጥሩ ማለርሶ ምንም የሚጠረጥሩትም አካል የለም ምናምን እና ደግሞ ትክፈቱ ዝጉ ስንል ከፈታችሁ ሁሉም ከፍተዋል፣ ሁሉም ከፍተዋል። እና ደግሞ ነገር

ትናንት በፍንዳታው የቆሰሉ ሰባት ሰዎች ወደ ሆስፒታሉ ገብተው የሕክምና ክትትል እንደተደረገላቸው ጤናቸውም በጥሩ ሁኔታ ላይ መሆኑን አረጋግጠዋል። በጥይት የተመታ አንድ ግለሰብም ሆስፒታሉ ከመድረሱ በፊት ሕይወቱ ማለፉን ነው የተናገሩት። የነቀምቴ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ተወካይ ወይዘሮ አልማስ ታደለ ፍንዳታው በሆቴሉ ላይ መድረሱን አምነው ተከታዩም ብለዋል። ፋክት የሚባል ሆቴል ውስጥ ነው ቦምብ ፈንድቶ ሰባት ሰዎችን ያቆሰለው። ይህንን ማን እንደፈጸመ አይታወቅም፣ ግን እያጣሩ ነው የእግር ኳስ ተጫዋቹም እዛው አካባቢ ነው የተመታው። የመንግስት ታጣቂዎች ለፍተሻ ቆሙ እያሉ ነበር አሉ። ለመሮጥ ሲሞክር ነው በጥይት የተመታው። ማን እንደገደለው ግን የማውቀው ነገር የለኝም። አድራጊው ማን እንደሆነ አይታወቅም ያሉት ተወካይዋ፣ በድርጊቱ የተጠረጠሩ ሶስት ግለሰቦች ተይዘው ምርመራ እየተደረገባቸው መሆኑንም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ጋኤሽ ጋናኮር ለዘገባው እናመሰግናለን ወደ ተከታዩ ዘርዘር ያለ። ጉዳዮችን ወደ ያዘው ዘገባ ነው የምናልፈው። ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስትስ ፕሮጀክት የተሰኘ ተቋም ሕግን በማስከበርና የሕግ የበላይነትን በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። ዝቅተኛ ደረጃን ካገኙ አስር ሀገራት መካከል ኢትዮጵያን ጠቅሷል። ኢትዮጵያ በቅርቡ የሀገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነጻነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነችም አስታውቃለች። በዚህ ሂደት ውስጥ ደግሞ በውጭ ሀገራት የሚገኙ የህግ ባለሙያዎችና ምሁራን የቻሉትን እንዲያበረክቱ የሚያነሳሳ ውይይት ከሰሞኑ እዚህ ዋሽንግተን ዲሲ ውስጥ ተደርጓል። ሀብታሙ ስዩም የውይይቱን አንኳር ሀሳቦች ይዞ በዘገባው ተመልሷል። የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ። የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው፣ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ መዓዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብረቸው ለመከሩ የሕግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለ መራራቃቸው ለመረዳት እንደቻሉም አጋርተዋል። ጠቅላይ ፍርድ ቤት 14,000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮቹን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል። ወይዘሮ ማዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል። ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ፣ በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ፣ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው። የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልድ ኢትዮጵያን ሀሳብና ጥያቄያቸውን ሰንዝረዋል። ስሜ እንደ ይሳክ ንፈባላለሁኝ ኢንተርናሽናል ኦሮሞ ሎየርስ አሶሲሽን ወክዬ ነው የመጣሁት። የመጀመሪያው ጥያቄ የጠየኩት በስልጣን ላይ ያለው መንግስት አሁን ፒያርዴፍ ነው። ፒያርዴፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርገዋል፣ እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ኮሊሽኑ ፋክሽኑ የፒርዴፍ ፋክሽን ይቀየር እንጂ ስቲል ፒርዴፍ ነው ያለው። እና ፕሮሚስ ያደረገው የፍርድ ቤቶችን ነፃነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ የውጭ ከውጭ ሀገር እርዳታ እናገኛለን ማግኘት ጀምረናል፣ ፕሮሚስ ፕሮሚስ አለን ብለውናል። ዩኤስኤአይዲን ጨምሮ ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንስ የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ? አጠቃላይ ውይይቱ አስደስቶኛል። በተለይ ቺፍ ጀስቲስ መዓዛ ኢምፕሬሲቭ አስግናለሁ። ስሜ ለሚካኤል አበበ ሳህለማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ፣ ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው። ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያውያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ፣ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን ጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻልም ነበር። አሁን ግን ነሰርሊ አሁን ያለውን መንግስት እንደግፋለን ማለት አይደለም። ወይም ጥያቄዎች የሉንም ማለት አይደለም። ወይም የምንተቻቸው ነገሮች የሉን ማለት አይደለም። ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቀርበን መስራት በምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት፣ ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለ ኔ በኩሌ ማለት ነው። በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሀሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸው ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረ ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ። 1925 በአዲስ መልክ የኢትዮጵያ ህግ በምትቋቋምበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያ ና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፉ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩም። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው በሰው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት በጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስኪፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል። የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ። እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሆን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነጻ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋራ ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር እየደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት? እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ነው። ስለዚህ እንደዚህ የሆነ ያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው ነው ምለው ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብረው ቢጓዙ ጥሩ ነው ላለን ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች። ሀብታሙ ስዩም ላጠናቀረው ዘገባ እናመሰግናለን። ተከታዩ ዘገባችን ስፖርት ጉዳይን የተመለከተ ነው። ታላቁ ሩጫ አዲስ ስምምነት ተፈራርም ያለው ብሏል። ግርማቸው ከበደ ከአዲስ አበባ በተከታዩ ዘገባ ይዞታል። ኢትዮጵያን በዓለም አደባባይ ከፍ አድርጎ ባስጠራውና ከመካከለኛ ርቀት እስከ ማራቶን ድረስ ያሉ ሀያ ሰባት የሩጫ ክብረ ወሰኖችን በሰበረው ኃይሌ ገብረስላሴ የተጀመረው ታላቁ ሩጫ በኢትዮጵያ አስራ ዘጠነኛውን ዓለም አቀፍ የአስር ኪሎ ሜትር ውድድር በህዳር 2012 ዓ ም ያካሂዳል። ይህን ውድድር ተጠቅሞ ኢትዮጵያን ለዓለም ለማስተዋወቅ እንደሚያስችል የታመነበት ስምምነት ደግሞ ዛሬ ተፈርሟል። የኢትዮጵያን የቱሪስት መስህቦች በሚያስተዋውቀው መንግስታዊ ቱሪዝም ኢትዮጵያና ታላቁ ሩጫ በኢትዮጵያ መካከል የተፈረመው ስምምነት ለሶስት ዓመት የሚቆይ ሲሆን ኢትዮጵያ በስፋት እንዳልተጠቀመችበት የተገለጸውን የስፖርት ቱሪዝም ዘርፍ በተሻለ መልኩ እንድትጠቀምበት ከማገዝ ባሻገር የሀገሪቱን ገጽታ ለመገንባት ጉልህ ድርሻ ይኖረዋል ተብሏል። ታላቁ ሩጫ አንድ የቱሪስት መዳረሻ እንደሆነ የገለጹት የቱሪዝም ኢትዮጵያ ዋና ስራ አስፈጻሚ ሌንሳ መኮንን ስምምነቱ ሩጫውን ለዓለም ከማስተዋወቅ ባለፈ ያለውን ዓላማ ለቪኦኤ ተናግረዋል። የስምምነቱ ዓላማ ተቀናጀ መልኩም ዘላቂ በሆነ ሁኔታ ቱሪዝም ከምናስፋፋባቸው አንዱ ፕሮዳክት ስፖርት ስለሆነ ያንን በሰፊው መስራት እንድንችልና ኦሬዲ ደግሞ ግሬት ኢትዮጵያን ራን አገር ውስጥ መሰረቱን የጣለ ፕሮዳክት እንደመሆኑ እሱን አጠናክረን የምንሄድበት መስመር ነው ብለን እንትን ያለው። ከዚህ የምንጠብቀው ምንድን ነው? አንደኛ ገጽታ እንገነባበታለን፣ የሀገራችንን ገጽታ እንገነባበታለን ብለን እናስባለን። ይህንን ገጽታ ደግሞ የምንገነባው የተለያዩ ከዓለም የሚመጡና ይህንን ኤክስፔሪንስ ለማድረግ ወይም እዚህ ተሳትፎ ከሚያደርጉት ጋር ሩጫው ላይ በተጨማሪ ደግሞ አካባቢያችንን፣ አየራችንን፣ መስህቦቻችንንም አይተው መሄድ እንዲችሉ ቅድመ ዝግጅቶችን ማዘጋጀት ሌሎች የግል ባለ ዘርፉ ላይ ያሉ እንደ ቱር ኦፕሬቶሮች፣ ሆቴሎች ቅድመ ዝግጅት ማዘጋጀት እንዲኖራቸው ለማድረግ ልክ አሁን ግሬት ኢትዮጵያን ራንድ ከስድስት ወር በፊት ሬጅስትሬሽን እንደጀመረው ሁሉ እኛም ይህንን ለባለድርሻ አካላት ቀደም ብለው ዝግጅት እንዲያደርጉ ምቹ ሁኔታ ይፈጥራል ብለን ነው። ይህንን ነው የምንጠብቀው ከዚህ ስምምነ በ2008 ዓ.ም በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ከ700 በላይ የውጭ ሀገር ተሳታፊዎች እንደተገኙ ያስታወሱት የታላቁ ሩጫ በኢትዮጵያ የውድድር ዳይሬክተር ኤርሚያስ አየለ ደግሞ ተሳታፊዎቹ ወደ ሁለት ሚሊዮን ዶላር የሚጠጋ ገንዘብ ለሀገሪቱ ኢኮኖሚ እንደጨመሩ ተናግረዋል። ውድድሩ በ2013 ዓ ም ሀያኛ ዓመቱን ሲይዝ ደግሞ የውጭ ሀገር ተሳታፊዎችን ቁጥር 2000 በማድረስ ለሀገሪቱ 6 ሚሊዮን ዶላር ለማስገኘት የያዙትን እቅድ ለማሳካት ስምምነቱ ያግዘናል ብለዋል። አቶ ኤርሚያስ ስምምነቱ ስለሚፈጸምበት መንገድም አብራርተዋል። ከቱሪዝም ኢትዮጵያ ጋር ዛሬ ያደረግነው ነው የሶስት ዓመት ስምምነት እንግዲህ ባለፈው ሶስት ዓመት ስንሰራው የነበረ ነው ማለት ታላቁ ሩጫ ሬዲሜድ የሆነ ፕሮዳክት ነው ማለት አዲስ ፕሮዳክት አይደለም እና ግን ምንድነው ነው የዓለም አቀፍ ተሳታፊዎችን ለመጋበዝ ሁሌ ያለው ላይ ጨምሮ በደንብ ማስፋት ያስፈልጋል። ስለዚህ በዋናነት የኢትዮጵያን ቱሪዝም ፕሮሞት ለማድረግ ያለው ላይ ማስፋት። ታላቁ ሩጫ በጣም ተፈላጊነት ስላለው ስለሚታወቅ ያን ተጠቅሞ አንድ ታላቁ ሩጫ ራሱ የስፖርት ፕሮዳክት ነው። በደንብ ፕሮሞት ለማድረግ ያ ምን ይጨምራል? ጋዜጠኞቹን ከውጭ ማምጣት፣ ታዋቂ ሰዎችን ኢንፍሉዌንሰሮችን ማምጣት፣ አሁን ቪአይፒ ማምጣት፣ ተጽዕኖ ፈጣሪዎችን ማምጣት ይጨምራል። እና እነሱ ሲመጡ ሚዲያው ይከተላል። ተከታያቸውም ጋር እንደርሳለን እና ታላቁ ሩጫን ያው አስፍቶ ማስተዋወቅ ግን ሲመጡም ጋዜጠኞቹም፣ እንደዚሁም ታዋቂ ሰዎቹ ተጽዕኖ ፈጣሪዎቹ የኢትዮጵያን የባህልም የታሪክም ቅርሶቻችንን እንዲጎበኙና ተጨማሪ ያለውን ስራ የማስተዋወቅና የሀገራችንን በጎ ገጽታ የመገንባት ስምምነት ነው እና በየአመቱ ቁጥ ቁጥ እያደረግን ነበር የምናደረገው ና አሁን ዲሰፋ ሲል አመቱ ሙሉ ረዘም አድርገን እናስባለን። ዘንድሮ ይህም ብናደረግ ሹር ስለምንሆን ሰፋ አድርጎ መስራት ይቻላል። በአፍሪካ ትልቁ የሆነው የታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ለ19ኛ ጊዜ በሚቀጥለው ዓመት ሲካሄድ 450 ተሳታፊዎች ይሮጣሉ ተብሏል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። እንግዲህ አድማጮች የዛሬ የጋቢና ጉዞዎችን በዚሁ ተጠናቋል። ጽዮን ግርማና ሀብታሙ ስዩም ፕሮግራሙን መርተናል። ፋሲል ገበያው ደግሞ በቴክኒኩ አብሮን ነበረ። ዳንክራፍተንም በመህንድስናው ደና አደሩ። Sunen, radu-ne, vio-et, romot.